የዲደብልዩ ዜና። በቅድሚያም አበይት ርዕሶቹ። በወልዲያ ዩኒቨርሲቲ ከትላንት በስቲያ ቅዳሜ በተቀሰቀሰው ግጭት ተሳታፊና ተባባሪ ነበሩ የተባሉ 13 ተጠርጣሪዎች በቁጥጥር ስር መዋላቸውን ዩኒቨርሲቲው አስታወቀ። ከተጠርጣሪዎች ውስጥ የዩኒቨርሲቲው ሠራተኛ እንደሚገኝበትም ገልጿል። ከአማራ ክልል ገዢ ፓርቲ ጋር ትስስር የነበረው ጥረት ኮርፖሬት ተጠሪነቱ ለአማራ ክልል ምክር ቤት እንዲሆን ተደረገ። የአማራ ክልል ምክር ቤት ዛሬ ባካሄደው የመደበኛ ጉባኤው ማጠቃለያ ላይ ውሳኔውን አጽድቋል። ኬንያዊው የግማሽ ማራቶን ክብረወሰን ባለቤት አብርሃም ኪፕቱም ከአበረታች ንጥረ ነገር ጋር በተያያዘ ለአራት ዓመት ከውድድር ታገደ። ዜናው በዝርዝር በወልዲያ ዩኒቨርሲቲ ከትላንት በስቲያ ቅዳሜ በተቀሰቀሰውና የሁለት ተማሪዎችን ሕይወት በቀጠፈው ግጭት ተሳታፊና ተባባሪ ነበሩ የተባሉ 13 ተጠርጣሪዎች በቁጥጥር ስር መዋላቸውን ዩኒቨርሲቲው አስታወቀ። ከተጠርጣሪዎች ውስጥ የዩኒቨርስቲው ሰራተኛ እንደሚገኝበትም ገልጿል። በግጭቱ እጃቸው አለበት የተባሉት ተጠርጣሪዎች በአሁኑ ወቅት በወልዲያ ፖሊስ ጣቢያ ምርመራ እየተደረገባቸው እንደሚገኝ የወልዲያ ዩኒቨርሲቲ የሕዝብ ግንኙነት ዳይሬክተር አቶ ተፈራ አስናቀ ለዶች ቨለ ዲደብሊው ተናግረዋል። ከዩኒቨርሲቲው ግቢ ውጭ የመጡ ግለሰቦች በግጭቱ ተሳትፈዋል ስለመባሉ የተጠየቁት አቶ ተፈራ ከተጠርጣሪዎች ውስጥ አንድም የውጭ ሰው የለም ሲሉ ምላሽ ሰጥተዋል። ላይ ካሉት ከተማሪዎች እና እዛ ካሉ ከተማሪዎች ፕሮፌሰር ተይዘዋል አሁን በዛ ሰዓት ላይ የውጭ ሰው ገብቷል የምንልበት የዩኒቨርሲቲው የህዝብ ግንኙነት ዳይሬክተር ቅዳሜ ምሽት በተቀሰቀሰው ግጭት ሕይወታቸውን ያጡ ሁለት ተማሪዎች አስክሬን ትላንት አመሻሽ ላይ ወደ ትውልድ ስፍራቸው መሸኘቱን ቢናገሩም ማንነታቸውን አልያም የመጡበትን ስፍራ ግን ከመግለጽ ተቆጥበዋል። በዩኒቨርሲቲው የሚያስተምሩት አቶ መብራቱ ማርሴ በግጭቱ የሞቱ ተማሪዎች ከባሌና እርሲ መምጣታቸውን ሰምቻለሁ ብለዋል። በዛሬው እለት በዩኒቨርሲቲው ትምህርት እንዳልነበር የሚናገሩት መምህሩ ተማሪዎችን የማረጋጋት ስራ ሲከናወን እንደዋለ ለዶይቸ ቨለ አስረድተዋል። የከተማው ማህበረሰብ ነው ግቢ ውስጥ በመግባት ተማሪዎችን እንዲሰበሰቡ በመጠየቅ በወልዲያ ዩኒቨርሲቲ ውስጥ የወልዲያ ከተማ ከፍተኛ የሆነ የቤተሰባዊ ሚና እንዳለው ለተማሪዎቹ ለማስረዳት ተሞክሯል። እናም መማር ማስተማር ሂደቱ በተቻለ ሁኔታ እንዲቀጥል ለማድረግ ተማሪዎችን ያው የማጽናናትና የማረጋጋት ስራ ሲሰራ ነው ዛሬ ከኒያው ነው። የወልዲያ ከተማ ሕዝብ በግጭቱ ተጎድተው በከተማው ባለው ሆስፒታል የሚገኙ ተማሪዎችን ትላንትናና ዛሬ ሲጎበኝ እንደዋለም መምህር መብራቱ ተናግረዋል። ግጭቱን ተከትሎ የተወሰኑ ተማሪዎች ወደ መጡበት አካባቢ ለመሄድ ጥያቄ አቅርበው የነበረ ቢሆንም ተማሪዎች ከግቢ እንዳይወጡ መደረጋቸውን የአይን እማኞች ተናግረዋል። ጥያቄው እንደነበር ለዶይቼ ቨለ ያረጋገጡት የዩኒቨርሲቲው የህዝብ ግንኙነት ዳይሬክተር እንዲህ አይነት ውሳኔ ማሳለፍ የሚችለው የሳይንስና ከፍተኛ ትምህርት ሚኒስቴር በመሆኑ ማንም ተማሪ ተማሪዎቹን አለመልቀቃቸውን ገልጸዋል። ለተማሪዎች ተጨማሪ ጥበቃ ለማድረግ ከትላንት ከሰዓት ጀምሮ የመከላከያ ሰራዊትና የፌዴራል ፖሊስ አባላት በዩኒቨርሲቲው ግቢ መሰማራታቸውንም አስረድተዋል። ከአማራ ክልል ገዢ ፓርቲ ጋር ትስስር የነበረውና በዘላቂ በጎ አድራጎት ድርጅትነት ተመዝግበው የሚንቀሳቀሰው ጥረት ኮርፖሬት ተጠሪነቱ ለአማራ ክልል ምክር ቤት እንዲሆን ተደረገ። የአማራ ክልል ምክር ቤት ዛሬ ባካሄደው የመደበኛ ጉባኤው ማጠቃላይ ማጠቃለያ ላይ ውሳኔውን አጽድቋል። በክልሉ ምክር ቤት የሕግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ አማረ ሰጤ በዛሬው ጉባኤ ባቀረቡት የውሳኔ ሐሳብ የድርጅቱ ተጠሪነት እንዲቀየር ያስፈለገበትን ምክንያት ዘርዝረዋል። በድርጅቱ ላይ በተደረገው ጥናት አሰራሩ ግልጸኝነትና ተጠያቂነት ይጎድለው እንደነበርም አስረድተዋል። ድርጅቱ የአማራ ሕዝብ ንብረት ነው ያሉት የኮሚቴው ሰብሳቢ በዚህ ምክንያት ተገቢው ቁጥጥርና ክትትል እየተደረገ መሰራት እንዳለበት ውሳኔ መተላለፉንም ገልጸዋል። ጥረት ኮርፖሬት በዝርዝር ከተገመገመና ጉለቶች ከተለዩ በኋላ በክልሉ ምክር ቤት ተጠሪ መሆን እንዳለበት አቅጣጫ ተመላክቶ ቆይቷል። ከዚህ በተጨማሪ የጥረት ኮርፖሬት የሚታዩ የግልጸኝነት የተጠያቂነትና የሌላቸው አሰራሮች እንዲስተካከሉ የሕዝብ ወኪል የሆነ የክልሉ ምክር ቤት ተጠሪ እንዲሆኑ መንግስት እና የክልሉ ሕዝብ ፍላጎት የጎላ መሆኑን ይህንም በሕጋዊ መንገድ ለመወሰን አስፈላጊ ሆኖ ተገኝቷል። የአማራ ክልል ምክር ቤት አባላት በቀረበላቸው የውሳኔ ሀሳብ ላይ በርካታ ጥያቄዎችን አንስተዋል። የውሳኔው ሐሳብ በጸደቀበት ወቅት አራት የምክር ቤት አባላት ሲቃወሙት ስምንት አባላት ደግሞ ድምፅ ከመስጠት ታቅበዋል። በስሩ ሀያ ኩባንያዎችን የሚያንቀሳቅሰው ጥረት ኮርፖሬት የተመሠረተው በትጥቅ ትግል ወቅት የቀድሞው ኢህዴን እጅ ገብቶ የነበረው ሀብትና ንብረትን ወደ ዘላቂ በጎ አድራጎት ድርጅት እንዲተላለፍ በማድረግ ነበር። በድርጅቱ ባለቤትነት ላይ ለረጅም ዓመታት ጥያቄ ሲነሳበት የቆየው ጥረት ኮርፖሬት ተጠሪነቱ ለአማራ ክልል መንግሥት እንዲሆን የተደረገው በነሐሴ 2010 ዓ ም ነበር ጥረት ኮርፖሬትን አሁን ከድርጅቱ ጋር በተያያዘ በሙስና ተጠርጥረው በማረሚያ ቤት የሚገኙት አቶ በረከት ስምዖን በቦርድ ሰብሳቢነት፣ አቶ ታደሰ ካሳ ደግሞ በዋና ስራ አስፈጻሚነት ለዓመታት ሲመሩት ቆይተዋል። በኢኮኖሚ የበለጸጉት የቡድን ሀያ ሀገራት የዓለምን የሙቀት መጠንን ለመገደብ የገቡትን ቃል አለመጠበቃቸውን አንድ ዓለም አቀፍ ሪፖርት አጋለጠ። ከሀገራቱ መካከል አንዳቸውም ቢሆኑ የዓለም ሙቀት መጠንን በ1.5 ዲግሪ ሴልሽየስ ለመገደብ የተቀመጠውን ስምምነት አለማሳካታቸውን ሪፖርቱ ገልጿል። ክላይሜት ትራንስፓረንሲ ኔትወርክ የተሰኘው ድርጅት ዛሬ ይፋ ባደረገው ሪፖርት መሰረት በዓለም አቀፍ ደረጃ ወደ ከባቢ አየር የሚለቀቀው በካይ ጋዝ ባለፈው ዓመትም ጨምሮ ታይቷል። ከቡድን 20 አገራት መካከል በ19ኙ የካርቦን ዳይኦክሳይድ ጋዝ ልቀት በ1.8 በመቶ መጨመሩን ሪፖርቱ አትቷል። አገራቱ ከአውሮፓ ህብረት አባል አገራት ጋር ተዳምረው በዓለም አቀፍ ደረጃ ከሚለቀቀው የበካይ ጋዝ ውስጥ 80 በመቶውን የሚሸፍኑ መሆናቸውን ሪፖርቱ አስታውሷል። ሆኖም ማናቸውም ቢሆኑ የዓለም የሙቀት መጠንን ከ1.5 ዲግሪ ሴልሽየስ እንዳይበልጥ በፓሪስ የተደረገውን ስምምነት መተግበር እንዳልቻሉ አብራርቷል። ጀርመን ዋች በተሰኘው የአካባቢ ጉዳዮች ድርጅት የሚሰሩት ሌና ዶናት የፓሪስ ስምምነት ይሳካ ዘንድ የቡድን 20 አገራት በአካባቢ ጉዳዮች ላይ መሪዎች መሆን እንደሚገባቸው ግልጽ ነው ሲሉ ተናግረዋል። ይህ ዶይቸቨለ ዲ ደብልዩ ራዲዮ ጣቢያ ነው። ቱርክ በቁጥጥሯ ስር ያሉ ራሱን እስላማዊ መንግሥት ወይም አይሲስ ብሎ የሚጠራው ታጣቂ ቡድን ተዋጊዎችን ወደ የሀገራቸው መላክ ጀመረች። የቱርክ የአገር ውስጥ ጉዳይ ሚኒስቴር እንዳስታወቀው አንድ የአሜሪካ ዜግነት ያለው ተዋጊ ዛሬ ወደ አገሩ ተሸኝቷል። የሚኒስቴሩ ቃል አቃባይ ኢስማኤል ቻታክሊ ዛሬ እንደተናገሩት ከአሜሪካዊው በተጨማሪ የጀርመንና የዴንማርክ ዜግነት ያላቸው ተዋጊዎችም ዛሬ ወደ መጡበት ይመለሳሉ። ሁለቱ ተዋጊዎች ሕጋዊ ሂደቶች እስኪያልቁ ድረስ ከሀገር የሚባረሩ ሰዎች በሚቆዩበት ማዕከል ውስጥ እንዲቀመጡ ተደርገዋል። አሜሪካዊ ዜግነት አለው የተባለውና ከቱርክ የተባረረው የአይሲስ ተዋጊ በቱርክና ግሪክ ድንበር ላይ መሄጃ አቶ መቸገሩን ዘገባዎች ጠቁመዋል። ዲኤችኤ የተሰኘው የዜና ወኪል ተዋጊው በሁለቱ አገራት ድንበር መካከል ባለ ስፍራ ቆሞ በቪዲዮ አሳይቷል። ተዋጊው ቱርክ ባለፈው ወር በሰሜን ምስራቅ ሶሪያ በከፈተችው ዘመቻ የተያዘ ነው ተብሏል። የቱርክ የአገር ውስጥ ጉዳይ ሚኒስቴር ቃል አቀባይ ሀገራቸው ተጨማሪ ሰባት የጀርመን ዜግነት ያላቸውን ተዋጊዎች በመጪው ሐሙስ እንደምታባርር ጨምረው ገልጸዋል። የቦሊቪያ ፕሬዝደንት ትላንት ምሽት ስልጣናቸውን መልቀቃቸውን ተከትሎ በሀገሪቱ ዝርፊያና ውጊያ መንገሱ ተነገረ። በመዲናዋ ላፓዝ አገልግሎት መስጫ ተቋማት የተዘጉ ሲሆን፣ የሕዝብ መጓጓዣዎችም ሥራቸውን አቋርጠዋል። ቦሊቪያን ላለፉት 14 ዓመታት የመሩት ሞራሌዝ ሥልጣናቸውን የለቀቁት ሁከት የቀላቀሉ ተቃውሞዎች በሀገሪቱ ለሳምንታት ሲካሄዱ ከቆዩ በኋላ ነው። ከሶስት ሳምንት በፊት ድጋሚ መመረጣቸው የተገለጸው ሞራሌዝ ከህዝብ ከፍተኛ ተቃውሞ ገጥሟቸው ሰንብቷል። የሀገሪቱ ጦር ትላንት ምሽት ለሞራሌዝ ከዚህ በኋላ ድጋፍ እንደማያደርግ ከገለጸ በኋላ ነበር ፕሬዝደንቱ ኃላፊነታቸውን የማስረከብ ውሳኔ ላይ የደረሱት። የፕሬዝደንቱ ከመንበራቸው መውረድ በሀገሪቱ የስልጣን ክፍተት አስከትሏል። ይህን ተከትሎም የተደራጁ ቡድኖች በሀገሪቱ መዲና ላፓዝ እና በሌሎችም ከተሞች ያሉ የንግድ ተቋማትን አጥቅተዋል። በተለያዩ የፖለቲካ ቡድን ደጋፊዎች መካከልም ግጭት የተቀሰቀሰ ሲሆን ንብረቶችም በእሳት ጋይተዋል። ፓትሪሺያ ፓራዳይዝ የተባለች በላፓዝ የምትገኝ የ25 ዓመት ጸሐፊ ቀጥሎ የሚሆነው ነገር ያስፈራል፣ በከተማይቱ ሁሉም ነገር ውጥንቅጡ ወጥቷል፣ በጎረቤቶች መካከል ውጊያ አለ ስትል በከተማው ያለውን ሁኔታ ለሮይተርስ ዜና አገልግሎት ገልጻለች በመጨረሻም ኬንያዊው የግማሽ ማራቶን ክብረ ወሰን ባለቤት አብርሃም ኪፕቱም ከአበረታች ንጥረ ነገር ጋር በተያያዘ ለአራት ዓመት ከውድድር ታገደ። የእገዳ ውሳኔውን ያሳለፈው ኤአይዩ የተሰኘው በኬንያ የአትሌቲክስ አበረታች ንጥረ ነገርን ለመዋጋት የተመሠረተው ተቋም ነው። ተቋሙ የ30 ዓመቱን ሯጭ ባለፈው ሚያዝያ ወር የአበረታች ንጥረ ነገርን ጨምሮ ሌሎችም ጥፋቶች ፈጽሟል በሚል በጊዜያዊነት አግዶት ነበር። በኬንያዊ ሯጭ ላይ የተላለፈው የአራት ዓመት እገዳ ካለፈው ዓመት ጥቅምት ወር ጀምሮ ካደረጋቸው ውድድሮች አንስቶ ተግባራዊ የሚደረግ ነው። በውሳኔው መሰረትም አትሌቱ ባለፈው ወር በስፔን ቫሌንሺያ ያስመዘገበው የዓለም የግማሽ ማራቶን ክብረ ወሰን እንደሚሰረዝ ሮይተርስ ዘግቧል። ኬንያዊ ሯጭ በኤርትራዊው ዘርሰናይ ታደሰ ለዘጠኝ ዓመታት ተይዞ የነበረውን የግማሽ ማራቶን ክብረ ወሰን በአምስት ሰከንድ ነበር ያሻሻለው። ይህ ዶይቸ ቨለ ዲደብልዩ ራዲዮ ጣቢያ ነው። ዜናውን ከማብቃታችን በፊት ዋና ዋና ርዕሶቹን በድጋሚ በወልዲያ ዩኒቨርሲቲ ከትላንት በስቲያ ቅዳሜ በተቀሰቀሰውና የሁለት ተማሪዎችን ሕይወት በቀጠፈው ግጭት ተሳታፊና ተባባሪ ነበሩ የተባሉ 13 ተጠርጣሪዎች በቁጥጥር ስር መዋላቸውን ዩኒቨርሲቲው አስታወቀ። ከተጠርጣሪዎች ውስጥ የዩኒቨርሲቲው ሰራተኛ እንደሚገኝበትም ገልጿል። ከአማራ ክልል ገዢ ፓርቲ ጋር ትስስር የነበረውና በዘላቂ በጎ አድራጎ ድርጅትነት ተመዝግቦ የሚንቀሳቀሰው ጥረት ኮርፖሬት ተጠሪነቱ ለአማራ ክልል ምክር ቤት እንዲሆን ተደረገ። የአማራ ክልል ምክር ቤት ዛሬ ባካሄደው የመደበኛ ጉባኤው ማጠቃለያ ላይ ውሳኔውን አጽድቋል። ቱርክ በቁጥጥሯ ስር ያሉ ራሱን እስላማዊ መንግስት ወይም አይሲስ ብሎ የሚጠራው ታጣቂ ቡድን ተዋጊዎችን ወደየሀገራቸው መላክ ጀመረች። ዜናው በዚሁ ተጠቃልሏል። ሰላም